ለወትሮው ሚያዚያ እና ግንቦት ወሮች በአማራ ክልል ምስራቅ ጎጃም ዞን ለሚኖሩ አርሶ አደሮች የዘር ወቅት ነበር። ዘንድሮ ግን ዝናብ በወቅቱ ባለመጣሉ በአካባቢው በብዛት የሚመረተው በቆሎና ጤፍ የተዘራው በሰኔ መጨረሻ ነበር። ያም ሆኖ ግን እህል በሚሰበሰብበት ህዳር ወር በድንገት የጣለው በረዶ የቀላቀለ ዝናብ በ2116 ሄክታር ላይ የተዘራ በቆሎ፣ ስንዴ፣ ጤፍ ጓያ ሽምብራና ሌሎች የጥራጥሬ እህሎችን ሙሉ በሙሉ አውድሟል። ከዘጠና ሦስት ሺህ ኩንታል በላይ የሚጠጋ ምርትም ጠፍቷል። አቶ ሸጋው ነብሮ በቢቡኝ ወረዳ ሽማቦ ቀበሌ ውስጥ ምርታቸው ከወደመባቸው አርሶ አደሮች አንዱ ናቸው። ዝናቡ ወግልም ሲል ማሽላው እንደተጨናነቀ ቴፉን ምኑም እንዳለ አሁን ግን አጨዳ ላይ ነበርን አጨዳ ሊጀመር ሲል ቴፉን እንደገና ዝናብ መጣ። ጎርፍ እንትን በረድ የከላከለ ዝናብ ህዳር ሶስት ቀን ምሽት አራት ሰዓት አካባቢ ማለት ነው። በጣም በኃይለኛው ሁለት ሰዓት ሀያ አካባቢ ድረስ በረድ ያላቋረጠ ዝናብ ካለ አሁን አርሶ አደሩ ተምርት የተለያየበት ወቅት ነው ማለት ይቻላል። በዘንድሮ ዓመት ማለት ነው። እንደኛ ቀበሌ ያው ወደ አራት ጥማድ ጤፍ የጤፍ አዝመራ፣ ሶስት ጥማድ ተኩል የሚሆን በቆሎ አዝመራ፣ ሽምብራ ሁለት ጥማድ፣ ስንዴ አንድ ጥማድ፣ ጓያ ሁለት ጥማድ እንዲህ እያለ በቃ እንዲያው እኔ ወጣት ስለሆንኩ የጎጆዎቹ እንጂ ሌላ እንዲያውም በርካታ በርካታ የተጎዳለ የጓሮ አትክልት ነበር። ማንጎ፣ ጌሾ ምንም የሚተካ አይደለም። በዚህ አመት ማለት ነው በደቡብ ክልል አለ ልዩ ወረዳ ነዋሪ የሆኑት አርሶ አደር አዳም አዲሱም እንዲሁ ለሶስት ተከታታይ ወቅቶች ዝናብ ባለመዝነቡ በአካባቢው በስፋት ይመረቱ የነበሩ እንደ በቆሎ ጤፍና ማሽላ የመሳሰሉ ምርቶች ምርት እንዳልሰጡ ይናገራሉ አለ ኦላና ወይና ደጋ ነው አየር ንብረቱ። አርሶ አደር ይህ ዘርቷል፣ ዳር ዘርቷል። ያው የተሰራ ሁሉም በቃ በህ በዝናብ ጥረ ያው እንደተቃጠለ ነው። ሰው እንዲሁም እስከ መውደቅ አው ህዝቡ በጣም ከፍተኛ ድርቅ ላይ ነው አለው። እርዳታ በመንግስት በኩል ርዳታ የመጣ ነው። በዚሁ በደቡብ ክልል አማሮ አካባቢ በግጭት ምክንያት ከመኖሪያቸው ተፈናቅለው ላለፉት ሰባት ዓመታት በቅርሳ ቀበሌ በስደት የሚኖሩት አርሶ አደር ጴጥሮስ ቤንጆም የተለያዩ ሰዎችን ማሳ በማረስ ቢያንስ ቤተሰቦቻቸውን ለመደገፍ ቢሞክሩም በዝናብ እጥረት እርሳቸውም ሆነ የአካባቢው ማህበረሰብ ምርት ማግኘት እንዳልቻለ በምሬት ያስረዳሉ።

ہے جناب والنابلینا صاحب سیل نو صاحب صاحب ارن گوادے صاحب نو کہنا جناب እነዚህ አርሶ አደሮች የአየር ንብረት ለውጥ ባስከተለው የዝናብ እጥረት ከፍተኛ የሙቀት መጨመር ወይም ወቅቱን ያልጠበቀ ዝናብ እና ጎርፍ ምክንያት ለከፍተኛ ችግር የተጋለጡ ናቸው። ለአምስት ተከታታይ ወቅቶች ዝናብ በወቅቱ ባለመዝነቡ የኢትዮጵያን ደቡብና ደቡብ ምስራቅ አካባቢዎችን ጨምሮ በአፍሪካ ቀንድ የተከሰተው ለአርባ ዓመታት ያልታየ ከፍተኛ ድርቅ ሚሊዮኖችን የእርዳታ እጅ ጠባቂ አድርጓቸዋል። በምዕራብ አፍሪካም እንዲሁ ወቅቱን ያልጠበቀ ዝናብ ዝናብ ያስከተለው ጎርፍ በሚሊያን የሚቆጠሩ ሰዎችን ከቤት ንብረታቸው አፈናቅሏል። ላለፉት ሁለት ሳምንታት በግብፅ ሻርማል ሼክ ሲካሄድ የቆየው 27ተኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የተካሄደውም በርካታ አፍሪካውያን የአየር ንብረት ቀውሶች ባስከተሏቸው የተፈጥሮ አደጋዎች ምክንያት ስቃይ ውስጥ ባሉበት ወቅት ነው። ጉባኤውን ከዚህ ቀደም ከነበሩት 26 ተመሳሳይ ጉባኤዎች ለየት የሚያደርገው ግን የአፍሪካ ሀገራትን ተጠቃሚ ሊያደርግ የሚችል የተባለ አዲስ የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭን የሚያበረታታ ፕሮጀክት እንዲቋቋም መደረጉ ነው። ይህ ካርበን ክሬዲት ጽንሰ ሀሳቡ ምንድን ነው? የስነ ህዝብ ጤናና አካባቢ ጥበቃ ኮንሰርቲየም የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑት አቶ አበባየው ካሳይ ያብራራሉ። ምንድን ነው እሱ ያደጉ አገራት ሚሽናቸውን ዳይሬክትሊ መቀነስ ካልቻሉ እንደ አማራጭ በታዳጊ አገራት ውስጥ የተለያየ የ ካርቦን ሴኩስትሬሽን ወይም ካርቦን ዳክሳይድን ግኙ የምናደርግባቸውን መንገዶች በመጠቀም ለታዳጊ ሀገራት ታዳጊ ሀገራት ላይ ኢንቨስት በማድረግ ወይም ካርቦን ክሬዲት በመግዛት ኢሚሽናቸውን ኒውትራላይዝ እንዲያደርጉ፣ ያው መጀመሪያ ኪዮቶ ፕሮቶኮል ላይ አቅጣጫ ተቀምጧል። አቶ አበባየው ካርበን ዳይኦክሳይድን ጨምሮ ሌሎች በርካታ በካ የተፈጥሮ ጋዞችን በከፍተኛ ሁኔታ ወደ ከባቢ አየር የሚለቁት ያደጉ ሀገራት የሚገዙት ካርበን ክሬዲት ኢትዮጵያን ጨምሮ በአፍሪካ ሊደረጉ የሚገባቸውን የአካባቢ ጥበቃ ስራዎች ለማገዝ ይረዳል ይላሉ። ካርበን ክሬዲት በሁለት መልኩ ነው ተግባራዊ የሚሆነው። አንደኛው ካርበን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችን ኢትዮጵያ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለው እና ጥሩ ፖቴንሻል የሆነው አንደኛው ደን ጥበቃ ና ከመሬት አስተዳደር ጋር በተያያዘ ለምሳሌ የተለያዩ ዛፎችን የመትከል የመንከባከብ ሪፎረስቴሽን ና ፎረስቴሽን ና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሽቲቭ አለ። ሌላው ብዙ ሕይወትን ከመጠበቅ ጋርም እየተያያዘ ነው። ሌላው ምናልባት ከዚሁ ከኢሚሽን ሪሙቫል ጋር ሌላው የሚነሳው ስነምህዳርን እንዲያገብን የማድረግ ሁኔታ ነው። ይህን ትልቅ ፖቴንሻል ነው። ከኢሚሽን ሪሚቫል ወይም ቴክስፕሬሽን ጋር በተያያዘ ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል። ዳይሬክት ኤር ካፕቸር የሚባል አለ። በቴክኖሎጂ በመታገዝ ካርበን ዳክሳይድን ከአትሞስፈር ውስጥ የማስገድ የማስወገድ ሁኔታ ነው። ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርበን ዳክሳይድ ልቀት እንዳይኖር ማድረግ እና መቀነስ ይሄኛውም ደግሞ ከምን ጋር እያያዛል? ሪኖብል ኢነርጂ እና ኢንፍራስትራክቸር ቀጥታ ካርበን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ ለምሳሌ እንደ ሃይድሮ ኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ በኢነርጂ ኤፊሸንሲ ወይም ከሀይል ጋር በተያያዘ ለምሳሌ ህብረተሰብ አቀፍ የግሪንሃውስ ጋዝ ልቀትን ማስወገጃና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገዶ ቆጣቢን በስፋት በማሰራጨት የካርበን ልክ ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው ያለው። የአየር ንብረት ተጽዕኖ ቀጥተኛ ክንዱን የሚያሳርፍባቸው አርሶ አደሮችና አርብቶ አደሮች የዓለም መንግስታት በየዓመቱ ስለሚሰበሰቡበት ጉባኤም ሆነ የካርበን ክሬዲት ሀሳብ የሚያውቁት ነገር የለም። እንግዲህ እኛ ወረዳው ገና የተቋቋመ ስለሆነ ምንም ብዙ እስከዚህ ቴሌቪዥንም የለም፣ መብራት ችግርም አለ። አንተ መጠል አፍ ይከፋል ብዙ መረጃዎች አናውቅ። ልክ እንደ አቶ አዳም አቶ ሸጋውም የግብርና ባለሙያዎች ከሰጧቸው መረጃ ውጪ ስለ አየር ንብረት ለውጥ ጉባኤም ሆነ ካርበን ክሬዲት የማውቀው ነገር የለኝም ይላሉ። ያንም ብዙ እውቅና የለኝ ያው በግብርናዎች እንዲህ አየር ንብረት እንዳይዛባድ እናት መንጥሩ ምን ምን ሲባል ያው እንረዳ ነበር ማለት እንዲ መልሶ እንዲጠካ ቦታው ማለት ነው እያደረግን ያለንበት አጋጣሚ ነበር። ያው እንግዲህ ዙሮ ያም ለውጤት ሳይደርስ በሰልፍ ላይ ቀረ ማለት ይቻላል ማለት ነው። ኬንያ፣ ማላዊ፣ ጋቦን፣ ናይጄሪያ እና ቶጎ የካርበን ገበያውን በፍጥነት ለመቀላቀል ቃል ከገቡ የአፍሪካ ሀገራት መካከል ጥቂቶቹ ናቸው። መንግስቶቻቸው እየተቀበሉት ያለውን የካርበን ልቀት ድርሻ ሽያጭ ያልተረዱት የችግሩ ገፈት ቀማሽ አርሶ አደሮች እና አርብቶ አደሮች ታዲያ የዚህ ሽያጭ ተጠቃሚ የሚሆኑት በምን መልኩ ነው የሚለውን አቶ አበባየው በምሳሌ ያስረዳሉ። ከዚህ በፊት በኢትዮጵያ ደረጃ ወይም በአፍሪካ ደረጃ የመጀመሪያ የሚባለው የካርበን ፕሮጀክት ደቡብ ምዕራብ ኢትዮጵያ ላይ የተሰራ ሁምቦ ካርቦን ፕሮጀክት ይባላል እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል ምንድነው እሱ መጀመሪያ አካባቢው በጣም የተራቆተ ነበረ ነገር ግን አካባቢው እንዲያጋግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል ምናልባት ከዚህ ጋር በተያያዘ የካርበን ክሬዲት ጥቅሞች አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት፣ በፎረስትሪ ሊሆን ይችላል፣ በስነ ምህዳር እንዲያገግም ማድረግ። ሌላው ደግሞ በኢሚሽን አቮይዳንስ ጋር በተያያዘ ትልቅ ፖቴንሻል አለው እና አለም አቀፍ ካምፓኒዎች እና በተለይም ያደጉ አገራት ለሚለቁት ካርበን ዳክሳይድ ለዛ ኦፍሴት የሚሆን በታዳጊ ሀገራት የተለያዩ ኢንቨስትመንቶችን ያደርጋሉ። አንዳንድ የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመግታት አያስችልም በማለት ይቃወሙታል። ከእነዚህ አንዷ እርዝ ላይፍ አፍሪካ በተሰኘ የደቡብ አፍሪካ ተቋም ውስጥ ዳይሬክተር የሆነችው ማኮማ ላካላካላ አንዷ ናት። የካርበን ክሬዲት አሳሳቢው ነገር ካርቦን ዳይኦክሳይድን በብዛት ወደ ከባቢ አየር በመልቀቅ የሚበክሉትና ዛሬ ላለንበት የአየር ንብረት መዛባት ተጠያቂ የሆኑት አካላት መበከላቸውን እንዲቀጥሉ የሚያደርግ መሆኑ ነው። የአየር ንብረት ለውጥን ለመግታት ይሄ ትክክለኛው መንገድ አይመስለኝም፣ ምክንያቱም ምንም የሚጠቅመን ነገር የለም። ይሄ ሌሎች ሀገሮች የሚለቁትን በካይ ጋዞች ወደ ራሳችን እንደመውሰድ ማለት ነው። ይሄ ደግሞ ምንም አይጠቅምንም። ይህን ስጋት በተወሰነ መልኩ አቶ አበባየሁም ይጋሩታል። በተለይ እንደ አውሮፓውያን አቆጣጠር በ2050 የካርበን ዳይኦክሳይድ እና ሌሎች በካይ ጋዞችን ልቀት ለማስወገድ የተቀመጠውን ግብ ለመምታት እንቅፋት እንደሚሆን ቢያምኑም ለጊዜው ያለውን አማራጭ መጠቀም ግን የተሻለ ነው ይላሉ። ያደጉ ሀገራት ወይም ብዙ የካርበን ዳክሳይድ ልቀት ወይም ግሪንሃውስ ጋር ኢሚሽን ያላቸው ሀገራት የካርበን ልቀታቸውን ቢቀንሱ ወይም ሪሙቭ ቢያደርጉ በራሳቸው መልካም ነበር፣ የመጀመሪያው አማራጭ። ነገር ግን ባለው ቻንስ ሀገራት መጠቀም አለባቸው። ጋፖችም ቢኖሩ ማህበረሰቡ መጠቀም አለበት ነው። የካርበን ክሬዲት ፕሮጀክቶች ጠቀሜታ አንደኛ አሁን ለምሳሌ በኢኮስተም ሪሀቢሊቴሽን ወይም ስነ ምህዳር ጋር እንዲያገግን በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ልምነት ከመመለስ ጋር በተያያዘ ልምትና ምርታማነት ይጨምራል። ሌላው ደግሞ እዛ ህይወት በዛ ህይወት እየጠፉ ያሉ ብዛ ህይወቶች ይመልሳሉ፣ እንዲያገግም ይሆናል ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለው። ይሄ ደግሞ ከምን ጋር የተያያዘ ነው? ከፉድ ሴኪሪቲ ጋር በተያያዘ ትልቅ ጉል አስተዋጽኦ ያደርጋል። ለምን? በፉድ ሴኪሪቲ አገራችን ችግር ውስጥ ስላለች፣ ከፉድ ሴኪሪቲ ወይም በምግብ ራስን ከመቻል ጋርም በቀጥታ ይገናኛል። በአየር ንብረት ጉባኤው ላይ የተሰበሰቡ የዓለም መሪዎች በየአመቱ 300 ሚሊዮን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ እቅድ ይዘዋል። ይህም በአህጉሩ ከ30 ሚሊዮን በላይ የስራ ዕድል እንደሚፈጥር ተመልክቷል። ነገር ግን አቶ ጴጥሮስና አቶ አዳሙን ጨምሮ በተከታታይ ወቅቶች ዝናብ ባለመዝነቡ በድርቅ ለተጠቁ ወይም እንደ አቶ ሸጋው ባልተጠበቀ ዝናብ የሰብል ምርታቸውን በጎርፍ በማጣታቸው የሰው እጅ ጠባቂ ለሆኑ በሚሊየን የሚቆጠሩ የአፍሪካ አርሶ አደሮችና አርብቶ አደሮች ምን ያክል ለውጥ ያመጣ እንደሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ Washington, D.C.